ይጠይቁ አዶላ ማንን ሐኪም ስለምን ጉዳይ እንደጠየቅልን ትነግረናለን። መልካም አዲሱ ሐኪሞን ይጠይቁ በምሽቱ በእንግሊዝኛው አነጋገር ወይም አጠራር ስትሮክ በመባል የሚታወቀውን ድንገተኛና አደገኛ የጤና መታወቅ አስመልክቶ ለደረሱን የአድማጮ ጥያቄዎች ሙያዊ ማብራሪያ የሚያፈላልግ ቅንብር ነው። ታዲያ አዲሱ ይህን አደገኛ ድንገተኛ የጤና መታወቅ የተመለከቱ ጥያቄዎች ከዚህ ቀደምም ደርሶን አስተናግድናል። የአሁኖቹ ጥያቄዎቻችን ሀሰን አብዱ ከናዝሬት፣ መኮንን አንተነህ ከስዊድን ናቸው። እንግዳችን ዶክተር ዳንኤል ተስፋይ ሴት የነርቭ የሕብለሰረሰር እና የአእምሮ ሕክምና ባለሙያ ናቸው። በአትላንታ በዚሁ ልዩ ሕክምና አማካሪነት በማገልገል ላይ ይገኛሉ። ዶክተር ዳንኤል ከመሰረታዊው ጥያቄ ነሳ። ይሄ ስትሮክ በመባል የሚታወቀው ሁለት አድማጮቻችን የጠየቁን ጥያቄ ነው መነሻችን። ወደ አንጎል የሚመጣውን የደም መፍሰስ የሚያግዱ ሁኔታዎች ሲከሰቱ ድንገተኛ ነው የሚባለው በሽታ ጠባዩ ምን ይመስላል? እስኪ ከባህሪዎችን ከመረዳት እንጀምር። በጣም አመሰግናለሁ አሉላ። ሰማንያ አምስት በመቶ የሚሆነው ስትሮክ ወደ አንጎል የሚሄደው የደም ስር መዘጋትና በዛ የደም ስር መዘጋት ምክንያት አንጎል ላይ የሚደርሰው ዳሜጅ ውጤት ነው። የአንጎል ውስጥ ደም መፍሰስ አክቹዋሊ አስራ አምስት ፐርሰንት ብቻ ነው። ሰማንያ አምስት ፐርሰንቱ ስኬሚክ ስትሮክ የምንልም የደም ስሮቹ መዘጋት የሚያስከትለው ጉዳት ነው። ታላላቅና ተናናሽ የደም ስሮች አሉ አንጎላችን ውስጥ። የቦታው ጉዳይ የስትሮኩን አይነት ይወስነዋል። በልማ- በአብዛኛው አንጎል ውስጥ ደም መፍሰሱን ነው ከስትሮክ ጋር አዛምደን የምንወስደውና በእርግጥ የደም ስሮች መዘጋት የደም ዝውውር መቋረጥ ወደ አንጎል መምጣት ያለበት የደም መጠን መቀነስ ወይም ጨርሶ መጥፋት። እስኪ ይግለጹት አድማጮች ከሚያውቁት ሁኔታ ጋር ለማዛመድ የአንጎል ውስጥ ደም መፍሰስ የሚለውን እንግዲህ። ምንድን ነው ስትሮክ ማለት? አንጎል ላይ የሚደርስ ከደም ዝውውር ጋር የተያያዘ ድንገተኛ ጉዳት እንደዚህ አድርገን ብናየው ይሻላል። ምክንያቱም በሚፈስበትም ጊዜ ያፈሰሰው ደም የአንጎላችንን የተወሰነ ቦታ ይጫንና ከፍተኛ ጉዳት ያስከትላል። ያ በሚጫንበት ጊዜ ምንድን ነው ያንቀዋል፣ ማለት ነው የደም ስሮቹን ያንቃቸዋል። ይሄ የምናየው ከደም ስሮች ውጪ የሆነው ደም ይቋጠርና ይረጋና እዛ የደም ስሮቹን ይዘጋና በሁለቱም መልኩ ማለት ነው ተጭኖት ይዘጋና እንደዚህ አይነት ጉዳት ይደርሳል። ይሄ በአንጎላ የሚፈጠር ድንገተኛ ሁኔታ ምን አይነት ዝርያዎች ወይም ዘርፎች አሉት? እስቲ ከሚከሰትባቸው ወይም ከሚፈጠርባቸው ሁኔታዎች ጋር አዛምዶ ያስረዱን አንዱ ከሌላው የሚለይባቸው ጨምረው በጣም ጥሩ እንግዲህ አንዱ ከሌላው የሚለይበትን የምናውቀው አእምሮን ካትስካን ወይም ኤምአርአይ በማንሳት ብቻ ነው በክሊኒካል ኤግዛም ወይም በምርመራ በማዳመጥ ወይም እጅ እግርን አለማንቀሳቀስ መቻል አለመቻል በመሳሰለው እንደዛ አይነት ኮንክሉሲቭ የሆነ ዳያግኖሲስ መስጠት አይቻልም። የዛሬ አርባ ሀምሳ አመት ካትስካን የሌለበት ጊዜ እንደዛ ይደረግ ነበር ግን በፍጹም እንደዛ ማለት አይቻልም አክቹዋሊ ስትሮክ የኢሜጂንግ ዳያግኖሲስ ነው ማለት አእምሮን በራጂ ማለት በካትስካን ወይም በኤምአርአይ አንስተን የምንሰጠው ዳያግኖሲስ ነው። በአሁኑ ጊዜ የምርመራ ውጤት ነው፣ በዛ መንገድ ይረጋገጥ ይህ ያለዛ ምርመራ ወይም ደም ተዘግቶ ነው ወይም ደም ፈሶ ነው ማለት አንችልም። መልካም፣ አንድ ሰው ለዚህ ድንገተኛ የአንጎል ጉዳት ይጋለጥ አይጋለጥ፣ ለሕክምና እርዳታም ሆነ ቀደም ብለው ለጠቀሱት ልዩ የምርመራ ሂደት ራሱን ለማቅረብ ከሌሎች አንጎልን ከሚጎዱ ችግሮችም ለይቶ እንዲያውቀውና በእርግጥም አሳሳቢ፣ በአፋጣኝ እርዳታ የሚፈልግ የጉዳት አይነት መሆኑን ለማወቅ በምን መወሰን ይቻላል? ምንድን ናቸው ዋና ዋናዎቹ ምልክቶች? በጣም ጥሩ ጥያቄ ነው አሉላ። ቅድም እንዳልከው ስትሮክ በደም መፍሰስም ሆነ በደም ቱቦ መዘጋት የሚደርሰው ጉዳት ድንገተኛ ነው። እና የመጀመሪያው ምልክቶች ለምሳሌ መናገር አለመቻል፣ ወይም መንተባተብ፣ ወይም መስማት አለመቻል ወይም መመሪያ አለመከተል ሊሆን ይችላል። ይሄ እንግዲህ ከቋንቋ ጋር የተያያዘ መንተባተብ ሊሆን ይችላል ወይ ሰው የሚናገረው አይገባን ይሆናል ወይ ምልክት፣ አመራር በምንሰጥበት ጊዜ ወደ ግራ ታጠፍ፣ ወደ ቀኝ ታጠፍ፣ ወይ እንዲህ አድርግ፣ አፍን ክፈት፣ ምናምን በምንልበት ጊዜ ምንም ላይ ገባው ይችላል። ያ እንግዲህ የተወሰነ የአንጎል ቦታ ላይ ጉዳት ሲደርስ የሚከሰት ክስተት ነው። የንግግር ችሎታን የሚቆጣጠሩ የንግግር ችሎታን የሚያስተውሉበት ቦታ ይጎዳል በመዘጋቱ ከዛ የሚመጣ ለውጥ ነው አንደኛው። ሁለተኛው ምልክት የግማሽ ጎን ፓራላይዝድ መሆን ነው። ይሄ እንግዲህ ፊትን፣ እጅን፣ እግርን ያጠቃልላል። የግማሽ ጎን ግማሽ አካልን ከፍሎ ሰውነት አልታዘዝ ይላል አልታዘዝ ይላል፣ ይደነዝዛል። አንዳንድ ሬርሊም እንደ ህመም አይነት ነገሮች ሊሰሙ ይችላሉ። ግን ያ ሬር ዋናው ፓራሊሲስ የምንለው በእንግሊዝኛው የአካል መጎዳት ነው። ግማሽ አካል መጎዳት፣ መዛል፣ አለመታዘዝ፣ ከአገልግሎት ውጭ መሆን ከአገልግሎት ውጭ መሆን። በጣም ጥሩ አባል። ሶስተኛው ምንድን ነው? ራስ ምታት፣ ድንገተኛ ራስ ምታት ሊከሰት ይችላል። እስከ ዛሬ ታይቶ የማይታወቅ አይነት ራስ። እንደምታውቀው ራስ ምታት በጣም ኮመን ነገር ነው። ዘጠና ስምንት ፐርሰንት ያለም ህዝብ ራስ ምታት ያገኛል። እና እያንዳንዱ ራስ ምታት ማለት ስትሮክ ነው ማለት አለ። ይሄ ግን ቅስበታዊ የሆነ ድንገተኛ የሆነ እስከ ዛሬ ታይቶ የማይታወቅ አይነት ራስ ምታት ከዛም በላይ ደግሞ ሌላ ሌላ ተዛማጅ ነገሮችን ይዞ የሚመጣ ራስ ምታ ሊሆን ይችላል የአካል አለመታዘዝን የአይን አለማየትን የመናገር መዛባትን የመሳሰል የያዘ ራስ ምታ አንደኛው ምልክት ነው ሌላኛው ምልክት ማየት አለመቻል ብዙ ጊዜ በአንድ አይን እይታ ሊጠፋ ይችላል ሁለቱም አይን ሊጠፋ ይችላል ግን በአንደኛው ወይም በሁለቱም አይኖች እይታ አለመኖር የ የድንገተኛ የስትሮክ ምልክት ነው። ሌላ ደግሞ መሄድ አለመቻል እግር ይከዳል፣ መራመድ ይከዳል፣ ሰው መቆም አይችልም፣ መውደቅ አለ፣ አንስተዲጌት እንለዋለን በእንግሊዝኛ ይንገዳግዳል። ይሄ ሁሉ የድንገተኛ ስትሮክ ምልክቶች ናቸው። እነዚህ ምልክቶች በሚከሰቱበት ጊዜ ድንገተኛ ሕክምና ሰው ማግኘት አለበት። በአጣዳፊ ሕክምና ማግኘት አለበት። አጣዳፊ ሕክምና ግን በምንልበት ጊዜ ለምሳሌ ካስካን ያለበት ፈሲሊቲ ካፍስካን ያለበት ሲቲ ስካን ያለበት ክሊኒክ ወይ ሆስፒታል ቢሆን ይመረጣል። እንግዲህ በአሁኑ ጊዜ እኛ ሀገር ካፍስካን ኤምአርአይ ብዙ ቦታዎች እየገባ ነው ግን እንደዛ አይነት ያሉ ፋሲሊቲዎች ነው በድንገተኛ ሜዲያ እንዲህ አለ። ቀደም ብሎ የገለጹትን የምርመራ ውጤት በራጅ መሰል በአንጎል ውስጥ ያለውን ሁኔታ የሚያሳዩ ምስሎችን መቅረጽ የሚችሉ መሳሪያዎች ያሉበትን ነው። እንግዲህ በቀላሉ አድማጮች ሊረዱ ነው በግድ ወደ አማርኛም መልሰው ያን አይነት መሳሪያ ያለበት የህክምና ተቋም ቢኬድ ይመረጣል እያሉን ነው። ወዲያው ስለሚታወቅ ወዲያው ስለሚታወቅ ድንገተኛም እርዳታ ማድረግ ይቻላል። እንግዲህ ምንድን ነው በአሁኑ ጊዜ እዚህ አሜሪካን ሀገር የምንጠቀምባቸው ወይም ያደጉ ሀገሮች የሚጠቀሙባቸው ፕሮቶኮሎች አሉ። አንዳንድ ሰዎች በዚህ በስትሮክ በተለይ ስኬሚክ ብንለው ማለት ይሄ የደም መዘጋት ባለበት ስትሮክ በአራት ሰዓት እና በአራት ሰዓት በፊት የደረሱ ሰዎች ልዩ ህክምና ይደረግላቸዋል። እንደዚህ አይነት ቦታዎች ዴዚግኔትድ ስትሮክ ሴንተርስ ይባላሉ። በየቦታው ያ አይነት ነገር ይኖራል። ሁለተኛ ደግሞ የህብለ ሰረሰር እና የአንጎል ሰርጀን ቀዶ ጠጋኝ ሐኪም ያለበት ፋሲሊቲ ደግሞ መሆን አለበት። ምክንያቱም በተለይ በርከት ያለ ደም ከፈሰሰ ያ ደም መውጣት አለበት። ያንን ለማውጣት ደግሞ ቀዶ ጥገና ሕክምና ባለሙያ ብቻ ሳይሆን ፋሲሊቲዎችም መኖር አለባቸው። ስለዚህ የስትሮክ ሕክምና ላይ ከምናተኩር፣ ምክንያቱም እኛ ሀገር የስትሮክ ሕክምና ትንሽ ገና ይመስለኛል። በአሁኑ ጊዜ ከስትሮክ ሕክምና ላይ ከምናተኩር ስትሮክን መከላከሉ ወሳኙ ነገር። ከስትሮክ ህክምና መከላከሉ ላይ ብናተኩር ብለዋል ዶክተር ዳንኤል። ስትሮክን እንደምን መከላከል ይቻል ይሆን? የህክምና አማራጮች ውስጥ ሳምንት ከዶክተር ዳንኤል ተስፋዬ ጋር እንመለሳለን። ለዛሬው አመሰግናለሁ።